የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንድ ዘውትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የዛሬው ተረኛ ፕሮግራም የራዲዮ መጽሔት ነው። በጣም በነበርኩበት ጊዜ ግራ ቀኙን ያለው ሁኔታ በጣም እከታተለው ነበር እና ሳየው፣ አገሪቱ አሁን ምንድን ነው የሚባለው የጭንቅ አማላጅ የምትፈልግበት ሰዓት ነው እና ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎችም አካባቢ ግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃ እያሌውን ንግግር ተውሼ መልህቋን የምትጥልበት አጥታ ማዕበል ከወዲያ ወዲህ የሚያላጋት መቼ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነው። የመጀመሪያው መሃዘ ጥበባት ዲያቆን ዳንኤል ክብረት ነው። ቀጥሎ ያደመጣችሁት ደግሞ አቶ ሀብታሙ አያሌው ነው። ትኩረት የአገር ጉዳይ ርዕሱ ሁሉን ሳይናገር አይቀርም። ብቻ ሁለቱም በዛሬው የራዲዮ መጽሔት ፕሮግራም አብረውን ያመሻሉ። ኢትዮጵያውያን አርበኞች፣ የጦር ሜዳ ጀግኖች ባለፈው ተሸልመዋል፣ እውቅናም አግኝተዋል። እዚህ ዩናይትድ ስቴትስ ውስጥ የጀመርነውን ውይይት አልቋጨንም ነበርና ያነሳነውን ጥያቄና የቆምንበትንም አስታውሰን አሁን ዛሬ እንደምን ይመደመዋል አሉላ፣ አሁን ወቅቱ ምንድነው? ክረም፣ መፀው፣ ፀደይ ወይስ ሐጋይ? አሁን አዲሱ መስከረም 28 ላይ አይደለም? በልቶ የንጉሥ አክሊሉ መስኮት ሳይከፈት ልታውቅብኝ ነው መሰልጃል። ጥያቄ ጠይቃሃል፣ መልስ መስጠት ይኖርብኛል አይመስልም? በቃ አውቀሃል ብያለሁ፣ አውቀሃል። እስቲ አድማጮች ሲያሰላስሉ ይቆዩ። መልካም ጤና ይስጥልን። አድማጮች እንደምን ከረማችሁ? እንደምን አመሻችሁ? ከዛሬ እሁድ መስከረም 28 2010 ዓ ም የራዲዮ መጽሔት ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። ንጉሱ ታምሬ ዝግጅቱን ያቀናብርልናል። የሰዓቱን የዓለም ዜና እናስቀልል እንደምናመሻችሁ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ስራቸውን በፈቃዳቸው ለመልቀቅ ለፓርቲያቸውና ለምክር ቤቱ ደብዳቤ ማስገባታቸውን አረጋገጡ። አሁን በደረስኩበት ደረጃ እንደ ሕዝብ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች በመኖራቸውና ፍላጎቱም ስላሌለኝ ለመልቀቅ ድርጅቴንና የሕዝብ ተወካዮች ምክር ቤትን ጠይቀያለሁ በዛሬው ዕለት ለመንግስቱ ልሳን ኢቢሲ እና ሌሎች ክልላዊ መገናኛ ብዙኃን በሰጡት መግለጫ ጥያቄያቸው በቅርቡ የተቀባይነት ውሳኔ ያገኛል የሚል እምነት እንዳላቸው አቶ አባዱላ ተናግረዋል። ጥያቄ ከህዝብ ተወካዮች ምክር ቤት አፈጉባይነት የመልቀቅ ቢሆንም የመረጠኝን ህዝብና ያስመረጠኝን ድርጅት ስለማከብር በህዝብ ተወካዮች ምክር ቤት አባልነት እቀጥላለሁ። ኢህአዴግ ኢትዮጵያን ባስተዳደረባቸው ሁለት ተኩል አስርት ዓመታት በከፍተኛ ወታደራዊ መሪነት ሚኒስትርነትና የኦሮሚያ ክልላዊ ፕሬዚዳንት ኃላፊነት ያገለገሉት አባዱላ ገመዳ ለዚህ ውሳኔ ያበቃቸውን ምክንያት ወደፊት በዝርዝር ለህዝብ እንደሚያስረዱ ተናግረዋል። የአሜሪካ ድምፅ ሬዲዮ ያነጋገራቸውና ስማቸውን ያልጠቀሱ የመንግስት ባለሥልጣናት ሰሞኑን በኦሮሚያና ሶማሌ ክልሎች መካከል ሲከሰት የቆየው ግጭት ጋር በተያያዘ ጠንከር ያለ አቋም በመያዝ የዜጎች ሞትና መፈናቀል እንዳሳዘናቸው በስብሰባዎች ሲናገሩ መቆየታቸውን አስረድተዋል። በክረምት ረፍት ላይ የነበረው የኢትዮጵያ የህዝብ ተወካዮች ምክር ቤት በነገው እለት ስራው እንደሚጀምር ይጠበቃል። በጋና አንድ የተፈጥሮ ነዳጅ ጣቢያ በደረሰ ፍንዳታ ስድስት ሰዎች ሲሞቱ ሌሎች ሰላሳ አምስት ቆስለዋል። ትናንት አዳሩን በመዲናዋ አክራ ወጣ ብሎ በሚገኝ ሰፈር የደረሰው ቃጠሎና ፍንዳታ እስከ ከተማይቱ እምብርት ድረስም ተሰምቷል። ወደ ዓለም አቀፍ ዜና ስናልፍ የዩናይትድ ስቴትስ መንግስት ለአፍጋን ኃይል የአየር ኃይል ሁለት ዩኤች ስልሳ ብላክ ሆክ ሄሊኮፕተሮችን በዛሬው እለት አስረክቧል። በደቡባዊ ካንዳሃር ከተማ የተደረገው የወታደራዊ መገልገያ ቁሳቁስ ርክክብ በአፍጋኒስታን የሚንቀሳቀሱትን የታሊባን አማጽያን ለማሸነፍ ያለመ ነው። በታሊባኖች ላይ የተነጣጠረው የዩናይትድ ስቴትስ እና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዘመቻ 17 ዓመታት ቢያስቆጥርም የዘመቻው ፍጻሜ አሁንም በውል አይታወቅም። የሰሜን ኮሪያ ፕሬዚዳንት ኪም ጁንግ ኡን ለሀገሪቱ ምስጢራዊ የፖለቲካ ስልጣን ማዕከል ፖሊት ቢሮ ባደረጉት ንግግር የኒኩሌር አቅምን መገንባት ሀገሪቷን ከጠላቶች ጥቃት የመከላከያ አይነተኛ መንገድ ነው ሲሉ ተናገሩ። በዩናይትድ ስቴትስ፣ ጃፓን እና ደቡብ ኮሪያ ከፍተኛ ተቃውሞ የተነሳበትን የፒዮንግያንግ የኒኩሌየር መሳሪያ ግንባታ መርሃ ግብር እንደሚያስቀጥሉ ነው ኪም የተናገሩት። ይህ በእንዲህ እንዳለ ከአባታቸው ስልጣን የተረከቡት ኪም ጆንግ ኡን እህታቸውን ኪም ዩ ጆንግን የኮሚኒስት ፓርቲው የፖሊት ቢሮ ተለዋጭ አባል አድርገው ሾመዋል። በስተመጨረሻም ከስፔን ለመገንጠል በሕዝበ ውሳኔ የተላለፈባት የካታሎኒያ ግዛት አስተዳደርን በመቃወም በዛሬው ዕለት በባርሴሎና ሰላማዊ ሰልፍ ተካሄደ። የከተማዋ ፖሊስ 350 ሺህ ሰው እንደተሳተፈበት የገለጸውና አዘጋጆች 900 ሺህ የሚሆን ሰው እንደተሳተፈ የገመቱት ትዕይንተ ህዝብ ካታሎኒያ ከስፔን ተለይታ ነጻ ሀገር እንድትሆን የተላለፈው ውሳኔ የአብዛኛውን የካታላን ህዝብ ፍላጎት ያንጸባረቅ አይደለም የሚል መልእክት ይዟል። ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ዝግጅቱ የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ያቺ ሴት በሻከረ ጉንጯ ብርድ ባጨር አመተው እንባዋ እንደ ጅረት ሁሌ የሚፈሰው ልጆቿ በጭሖት በበቀንኛ ሲጮኹ እየሰማች ታንጎራጉራለች። በወፍጮ ደድሮ መጅልሶ ጨርሶት አጥንቷ ገርጥቶ መጁ እህርቆት ታንጎራጉራለች። እንዳልወለድ ሁሉ መልካም ሸጋ ጎበዝ ፈጭቼ ደቁሼ አርሼ ዘርቼ ስንት ስልቻ ጥምዝ ደግሼ አብልቼ አጠጥቼ አገር እንዳልጠራው በአገር እንዳልኰራው ዛሬ እናጨዋጥቼ እፈጨዋጥቼ እደቁስ ነጥቼ ተፈጭተው ልጆቼ እያለች ለብቻ ታንጐራጐራለች። ባዶ ብኋቃውን ትዳስሰዋለች። የናጨችበትን የፈጨችበትን ያበላችበትን ያጠጣችበትን ትዳስሰዋለች። አሻግራ ታያለች፣ ታንጎራጉራለች። ዳግም እናጭበት ዳግም እፈጭበት ዳግም እጠጣበት ዳግም እበላበት ዳግም እደምቅበት ይሆኑ ወይ ትላለች። ለራሷ ጠይቃ እሷ እየመለሰች ከባዶ ወፍጮ ስር ታንጎራጉራለች ያች የዘመን ቀለማት የግጥም መድብል ቅጽ ሁለት በሚል የኢትዮጵያ ደራሲያን ማኅበር የወጣት ጀማሪ ገጣሚያንን ግጥሞች አሰባስቦ ካሰናዳባት መድብል ያገኘናትን ነው። የአገር ጉዳይ አሁን የአገር ጉዳይ ተመልሶ ኧረ አሳሳቢ ቢሆንብን ያንተ ነው። አዲሱ ያድማጭ ነው አሁን የሰማወድን ረታው አሎላ ለነገሩ ልክ ነህ እኮ ስሜቱ የእኛ ብቻ አይመስለኝም። የአገር ጉዳይ የማሳስበው ማናል ትክክል ብልሃል የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሆነኛ መላ የሚሸዋን አንገብጋቢ የአገርና የሕዝብ ጉዳዮች ትኩስ ዜናና ወጎች ዳግም የሚጎበኙበት አጋጣሚ ተፈጠረ። ልክ የዛሬ ዓመት ነበር በተመሳሳይ ሁኔታ በራዲዮ መጽሔት ሳናሰልስ በተከታታይ ማቅረብ የጀመር ነው በኢትዮጵያ ጉዳዮች የሚጽፉና በሚጠበቡባቸው የሙያ መስኮችም ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ ባጭሩም ከኑሮ ባሻገር የአገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላትን ማነጋገሩን ቀጥለናል። በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሁፎቻቸው በስፋት የሚታወቁ በቅርቡም በሌላ ፕሮግራም ያቀረብ ናቸው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከቀዳሚዎቹ ተጋባዦች አንዱ ነበሩ። ቀደም ብለን ያስተዋወቅነውን ሁለተኛውን እንግዳችንን አቶ ሀብታሙ አያሌውንም በአገር ጉዳይ ጋብዘነዋል። የቀድሞ የአንድነት አቶ ሀብታሙ ለበርካታ ዓመታት ካሳለፈው እስር ተለቆ በእስር ላይ በነበረበት ወቅት በደረሰበት ከፍተኛ የጤና መታወክ እጅግ ለበረታ ስቃይ መዳረጉንና ወዲህ ወደ ዩናይት ስቴትስ መጥቶም ረዘም ላለ ጊዜ በሕክምና መረዳቱ ተዘግቧል። በእስር ወቅት የደረሰበትን እጅግ አስከፊ እንግልትና ስቃይ፣ እንዲሁም በሌሎች እስረኞች ላይ ሲደርስ የተመለከተውን ለአሜሪካ ድምፅ በገለጸበት ወቅት በብዙዎች ዘንድ ከፍ ያለ ቁጣ መቀስቀሱና ብዙም ማነጋገሩ የሚታወስ ነው። በሚሊዮኖች ላይ የሚደርስ ቀጣይ መከራ ማቆሚያ የሌለው ብጥብጥ ግን መልስ አይደለም የተሻለ እንዲመጣም ከሁሉ አስቀድሞ ዛሬ ልንነጋገር ይገባል ነው የሚለው መልካም በአገር ጉዳይ ጋብዘናቸዋል ወደ ውይይታችን ይጠልቃል ሞዓዘ ጥበባት ዲያቆን ዳንኤል ክብረት ከአዲስ አበባ አይደለም ዛሬ የምለው ከዚሁ ከዩናይትድ ስቴትስ ከአትላንታ ከተማ ነው ሀብታሙ አያሌው ቆይታ ዚዲሲም ቢሆን ወደ ዳላስ ቴክሳስ ተጉዘሃል ሞቆዳላው አካባቢ እንኳን ደና መጣችሁ። ወደ ራዲዮ መጽሔት በድጋሚ እንኳን ደና ቆያችሁን። እንኳን ደና ቆያችሁን። አሉላ አዲሱ፣ ያመሰግናለሁ። የአገር ጉዳይ እንለዋለን። እንዲህ የሚያነጋግሩ የሚያሳስቡ ጉዳዮች ሲኖሩ የምንጎበኘው ነው። ባለፈው ዓመት የጀመረው ይህ ፕሮግራማችን ተመልሶ መጥቷል። እስኪ መላ የሚባሉትን ጨምሮ የተለያዩ ሀሳቦችን ከመፈንጠቃችሁ በፊት ሁልጊዜ እንደምናደርገው መሰረቱን ከመገምገም እንደርደር። እናንተ እንደምትረዱት ዛሬ አገሪቱ ያለችበትን ሁኔታ እንዴት ትገመግማላችሁ? ዲያቆን ዳንኤል ክብረት ወዲህ ወደ ዩናይት ስቴትስ ከመጣህ ጥቂት ቀናት ናቸው የተቆጠሩትና ምናልባትም ከትኩሳቱም አራክ ሊሆን ይችላል። ምን ይታያል? ምን አይነት አሳሳቢ ነገር አለ? እኔ እዛም በነበርኩበት ጊዜ በደንብ ግራ ቀኙን ያለው ሁኔታ በጣም እከታተለው ነበር እና ሳየው አገሪቱ አሁን ምንድን ነው የሚባለው የጭንቅ አማላጅ የምትፈልግበት ሰዓት ነው እና ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናውቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎችም አካባቢ የግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልል እና በኦሮሚያ ክልል መካከል የተፈጠረው ጉዳይ በእውነት ከዚህ በፊት የምናውቀው እንደዚህ አይነት ነገር በኢትዮጵያ እና በሶማሌ አገሮች መካከል ሲፈጠር ነው። እንደዛ በኢትዮጵያ እና በኤርትራ እንደ ሀገር በቆሙ ሁለት ኃይሎች መካከል ሲፈጠር ያየናቸው ነገሮች አሁን በክልሎች መካከል እየተፈጠሩ እያየን ነው። የዛሬ ሀያ ምናምን አመት እንዲህ አይነት ነገሮች ተጀማምረው ነበር። እገሌ ይውጣልን፣ እገሌ ከእኛ ጋር መኖር የለበትም፣ ከዚህ በፊት እንዲህ አድርጎናል፣ ይውጣ ይውጣ የሚባሉ ነገሮች ብዙዎች ከየክልሎቹ እየወጡ ለመፍትሄ፣ በትክክል ሳይሰጣቸው ዝም እየተባለ አንዳንዶቹም ጊዜያዊ መፍትሄ ብቻ እየተሰጣቸው ልማድ ሆነው አሰራር ሆነው ይህን ያደረጉት ሰዎችም ራሳቸውን እንደ ጀግኖች እንዲቆጥሩ፣ ይሄ የተደረገባቸው ሰዎች ራሳቸውን እንደ በደለኞች እንዲቆጥሩ እየተደረገ የተፈጠረው ነገር ዛሬ የማይመለስበት ደረጃ ላይ ደርሷል። አሁን በክልሎች መካከል ያለው ግጭት በሁለት ሀገሮች መካከል ያለ ግጭት እስኪመስል ድረስ ፕሮፓጋንዳውን ስንሰማ የህዝብ ግንኙነት ሰዎች የሚለውን ስንሰማ ሁለት ጦርነት ውስጥ የገቡት ሀገሮች የሚሰጡት የፕሮፓጋንዳ መልስና ጥያቄ አይነት ሆኖ ስናየው ለተጎዱት ሰዎች ከሚሰጠው ትኩረት ይልቅ ለፕሮፓጋንዳው የሚሰጠው ትኩረት ሲያይል፣ አዎ ሲያይል ስናየው አገሪቱ ምንድን የሆነች ነው ማለት ዘጠኝ ክልሎች ወይም ስቴትስ ነው የገነባ ነው ወይ ዘጠኝ ሀገሮች ነው የነሃል ተራርቀናል ወይ ብሎ እንዲጠይቁ የሚጋብዝ ነው። አገር ነው ወይ እየተገነባ ያለው ሰሞኑን አንተ ማይተው ሊሆን ይችላል። ለምሳሌ ሃይ ስኩል መልቀቂያ ፈተና ያወ ልጆች ወደ አራት መቶ የሚጠጉት ኢትዮጵያውያን አይደለንም ብለው ሞልተዋል ብሎ ትምህርት ሚኒስቴር አወጣ። ምን ማለት ነው? የልጆቹ አልገረሙኝም። በቃ ሲነገራቸው የኖር ነው ብሄር አገር ነው ብሄረሰብ፣ ደግሞ የሰው አገር ማለት ነው። ስለዚህ ይሄ ሲነገራቸው የኖሩት ልጆች ሀገር ኢትዮጵያ አይደለችም ቢሉ ብዙም የሚገርም አይደለም። የዘራነው አፍርቷል ማለት ስለዚህ እንግዲህ በድፍረት ወጥተው የተናገሩት ልጆች ናቸው። ሌሎቹ ኢትዮጵያናት ብለው የሞሉት ሰዎች አይ ለትምህርት ስል እንዲመድቡኝ፣ ኮሌጅ እንድገባ፣ እንደው ችግሩን ላልመጋፈጥ ብለው የሞሉት ወይ ሳምነውበት ነው የሚለው ራሱ ደግሞ አጠያቂ ነው። እና እነዚህ ነገሮች ወዴት እየሄዱ እንደሆነ እያሳየን ነው። እና እኔ ኢትዮጵያ የጭንቅ አማላጅ የምትፈልግበት ሰዓት ላይ ናት። የጭንቅ አማላጅ የምትፈልግበት የሚመስል ሁኔታ ነው ብልሃል፣ ዲያቆን ዳንኤል። በእርግጥ የሚያነጋገር የሚያሳስብ ነው ከማይመለስበት ቦታ የደረሰ ጥያቄ። ይልቁንም ደግሞ ዘውግን መሰረት ያደረጉ ፍላጎቶች ከሀገር ፍላጎት ከሀገር ማንነት መብለጣቸው የማንነትን ጉዳይ ራሱ ጥያቄ ውስጥ ማስገባታቸውን ጠቃቅሰሃል። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸው እንዲነጋገሩበት የከፋ ሁኔታ ከመምጣቱ በፊት አሁን እድሉ እያለ ሊደረጉ በሚችሉ ነገሮች ላይ ትኩረት እንዲሰጥም ጭምር ነው እና እናንተ ተሰሚነት ያላችሁ በየፊናችሁ በአገር ጉዳይ ላይ የነቃ ተሳትፎ የምታደርጉ ሁለት እንግዶቼ አድማጮች ከእናንተ ጋር እንዲወያዩ ጋብዛለሁ። ሀብታሙ ወደ አንተ ልምጣ። መንደርደሪያው ላይ ስለ አንተ እንናገራለን እኔ ና አዲሱ የቅርብ ጊዜ ትዝታ ነው። ብዙ በደሎች የደረሱብህ ወጣት ነህ። በአገር ጉዳይ ያገባኛ ለውጥ ላመጣ እችላለሁ በሚል ባለፍክበት ሂደት ውስጥ ለመስማት እንኳን የሚዘገንኑ አጋጣሚዎችን አልፈ ዛሬ ግን የምትሰብከው ከዚህ ቀደም በተደጋጋሚ ተነጋግረናል፣ እንደሚቆረቆር ዜጋ ሊመጣ የሚችለውን አደጋ በስጋት የሚያ እንጂ በጥላቻ የሚንጸባረቅ ሀሳብ አይደለምና ቅድሚያ ላመሰግንህ እፈልጋለሁ። እስቲ በቀጥታ ለዲያቆን ዳንኤል ክብረት ያነሳው ትልል አንተም ባጭሩ አንተ እንዴት ትገመግመዋለህ? ዛሬ ቅዳሜ ላይ ሆነን ነገ በሚተላለፈው ፕሮግራማችን ላይ ሳነጋግራችሁ የፓርላማው አፈ ጉባኤ የመልቀቂያ ደብዳቤ ለፌዴራል መንግሥቱ ማስገባታቸውን የሚገልጽ ዜና ወጥቷል። ከርቀትም ቢሆን የፖለቲካውን ትኩሳት በጠበቀ ስሜት የምትከታተልነህና እንዴት ትገመግመዋለህ ሀብታሙ? አመሰግናለሁ አሉላ። እኔ ቅድም ዲያቆን ዳንኤል እንዳለው ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃ እያሌውን ንግግር ተውሼ መልህቋን የምትጥልበት አታ ማዕበል ከወዲያ ወዲህ የሚያላጋት መቼ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነው። እና ቅድም የተነሳው በህዝብ መካከል የሚነሳው ግጭት በብሔረሰብ መካከል ቅድም እንደተባለው ዘጠኝ ክልል እና ሁለት ከተማ አስተዳደር አለ። ግን ዘጠኝ ሀገር እና ሁለት ሌላ ከተማ አስተዳደሮች ያሉበት ሀገር ሆኗል። በዘጠኙ ብቻ መካከል ሳይሆን ወይም በዘጠኙ ክልል እና በሁለቱ ከተማ አስተዳደር ብቻ ሳይሆን ራሳቸው ልሉ በራሱ ያለው ችግር እጅግ በጣም ሰፊ ነው። አንድ የሚያደርገንን በሙሉ ያጣንበት ወቅት ስለሆነ አጣን ስል ያ ሙሉ በሙሉ ከውስጣችን ጠፍቷል ሳይሆን ባለፉት ሀያ ስድስት አመታት የተዘራው በቁሏል ያለው ዳንኤል ልክ ነው። ሀያ ስድስት አመታት ሙሉ የሚያስተሳስረንን ከልዩነታችን የሚበልጠውን አንድነታችንን አተን፣ በልዩነታችን ያገኘነውን ሀብት በአግባቡ መጠቀም ሲኖርብን የሄድንበት ርቀት የበለጠ ልዩነታችንን እያደመቅን አንድ የሚያደርገንን እያጠፋን በታሪክ ውስጥ በጎውንም መጥፎውንም አብረን ያሳለፍናቸውን ሁሉ ትተን የጨቋኝ ብሔርና የተጨቋኝ ብሔረሰቦች ልብወለድ ፈጥረን በዚህ የፖለቲካ ሂደት ውስጥ ማለፋችን ሂዶ ሂዶ አሁን ያመጣው ሁኔታ ማንም በቀላሉ ሊመልሰው የማይችል እንደሆነ ይታያልና የሀገር ሽማግሌዎች፣ የሃይማኖት መሪዎች ያጣንበት ሁኔታ፣ ተቋማቱ በሙሉ ለፖለቲካ ዓላማ በመዋላቸው ወደ ከፋው እና በጣም አስቸጋሪ ወደሚሆነው ችግር እንኳን አገሪቷ እንደው ጥልቅ ብላ ከዚህ ወደ ባሰው ብትሄድ ኧረ ግድ የለም ተው ብሎ የሚናገር የሚደመጥ እንኳን እያጣን ያለንበት ሁኔታ በጣም አሳዛኝ እንደሆነ ይታየኛል። በአጠቃላይ በመጨረሻ ያነሳኸው የፓርላማው አፈ ጉባኤ አቶ አባዱላ ገመዳ የስራ መልቀቅ ከመንግስት ግልጽ የሆነ ነገር እስከዚህ ሰዓት አልሰማሁም። ግን በሚዲያዎች በተለያየ መልኩ ይነሳል እና ይሄ ለእኔ የሚያሳየኝ ስርዓቱ እንደ ስርዓት ችግሮችን ተነጋግሮ መፍታት ያለመቻሉ በዚህ በተለመደው ችግርን በኃይሌ መፍታትና የተለየ አመለካከት ያላቸውን ማሰር፣ መግደል፣ ማሰደድ የነበረው ባለፉት ሀያ ስድስት አመታት አሁን ያ አምባገነናዊ ጠባይ በፓርቲ ውስጥም በከፍተኛ ሁኔታ እየተስፋፋ በመሄዱ ፓርቲው በንግግር ችግሮችን መፍታት የሚችልበትን እድል በሙሉ ያጣ መሆኑና የመጨረሻው ሰዓት ሲደርስ ለቁጥጥር የማይመች ሁኔታዎች እየተፈጠሩ እንደሆነ ማሳያ ሆኖ ነው የሚታየኝ። በእውነቱ አፈጉባኤው ከስራ ለመልቀቅ አቅርበው ከሆነ በእኔ እምነት የዘገየ ነው። እንዳውም ሌሎቹም ይሄንኑ ነው ማድረግ አለባቸው። አገር ለዚህ አደጋ ከተጋረጠች በኋላ። በሌላ ልማት ቢሆን እንደሚታወቀው፣ በትንንሽ ችግሮች ሁሉ ኃላፊነቴን አልተወጣውም ብለው ወደኋላ ይመለሳሉ እና በአመት ስድስት መቶ ስምንት መቶ ሰው በሀገሪቷ ውስጥ ሲገደል ወታደራዊ መሪዎች፣ የሲቪል መሪዎች በሙሉ በጉዳዩ ላይ ሪዛይን ማድረግ የሃይማኖት መሪዎች መንጋችንን መጠበቅ አልቻልንም ብለው ማቅለብ ሰው ወደ ማልቀስ መሄድ የነበረባቸውን ወቅት ነበረ። ግን ይሄ አልሆነም እና በጣም አደገኛ ሁኔታ ይታየኛል። በእኔ በኩል መልካም። እንግዲህ ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው ምስቀልቀል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይህ የሚታለፍ የሆነው የሚል ተስፋ ማሳደሩን በአንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሀሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ ይበረታበት አሁን የምናየውን አይነት ዘውግን መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድረው ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ሕዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትም መሰረት መለወጥ እንዳይችሉ ምንድን ነው አንድ ዜጋ ማሰብ ያለበት? አድማጮቹ ውይይቱ ተጀመረ፣ እንጂ አልተቋጨም። ለዚህና ለቀሪው ጥያቄ ቆየት ብለው ይመለሳሉ። እናንተም ብያላችሁበት ተወያዩ፣ ተነጋገሩ። የጀግኖች ቀን ደመ ጎበዝ ይሻላል ማስቀደም፣ ገላጋይ አጣም በኋላ ያለ ደም። ወታደሩ የማን ነው? ለአገሩ ሕይወቱን እስከ መሰዋት የተሰለፈ ዜጋ ምንነትና ያገለገለበት ሥርዓት የሚታዩባቸው ለየቅል መነጽሮች። ይህን ጥያቄ ያጫረ መድረክ ተከታተልን። የጀግኖች ቀን በአዲስ ዓመት ዋዜማ እዚህ ዋሽንግተን ውስጥ የተካሄደውን የምስጋና ስነ ሥርዓት ተከትሎ ነው። በቀደመው የራዲዮ መጽሔት ፕሮግራማችን የጀመርነውና ነውና ከዘንድሮ የጀግኖች ቀን ተሸላሚዎችና እንዲሁም ከሸላሚዎች ጋር የያዝነውን ወግ ለዛሬ ተከታዩን ያሳደር ነው። ከዚያ እንለጥቃለን። ሌላ የሚለጥቅ ጥያቄ እንድናነሳ ይጋብዛል። እነኚህን ቀደም ብላችሁ ለእውቅና ያበቃችኋቸውን ሰዎች ስንመለከት በተለይ በመኮንኖቹ በከፍተኛ ማዕረግ በከፍተኛ ኃላፊነት ሲሰሩ የነበሩት በስራቸው ያሉ ወታደሮቻቸውንም ይወክላሉ ማለት ይቻላል። እንደምንረዳው በጦር አዛዥነታቸው ብዙ ሺህ ተከታዮች ያሏቸው ናቸውና ያን ከግምት ሊያስገባ ይችላል። ቀደም አሁንም የተመለከትኩት አንድ ነጥብ ላንሳ አያይዤ ከዚህ ቀደም ከታዋቂዎቹ ታላላቅ ጀኔራሎች ጋር አሊ በርኪ የሚባሉ ተራ ወታደር ባይመጡም ፈልጋችሁ ለዚያ ክብርና እውቅና እንዲበቁ ያደረጋችሁትን አስታውሳለሁ አሁንም በህይወት የሌሉ በታች መኮንን ሀምሳ አለቃ ገረመ ሀይለማርያም ለውቅና አብቅታችኋል ከፍተኛ ቁጥር ያለው ሰራዊት ውስጥ ብዙ ተጋድሎ ምናልባትም ብዙ የጦር አውድማዎች ውስጥ የተሳተፉ ነገር ግን አንድ የሽልማት ድርጅት ከሚያደርገው አንጻር ውሱንነቱ የተረዳችሁ ይመስላል ከዛ አንጻር የበታች መኮንኖችንም በዚህ ውስጥ እንዲታወቁ ተራ ወታደሮችንም በስራቸው እንዲከበሩ ማሰቡ፣ አዎ ቅድም ያልከው ጥሩ አባባል ነው። በእውነት አንድ ጀኔራል መኮንን አምጠን ሲሸልም በስሩ የነበሩ ብዙ የተለያየ ማዕረግ ያላቸው ተራ ወታደሮችንም ጨምሮ ለድል የሚያበቃው በሱ አመራር ነው። አንድ አስተዋጽኦ ግን የሁሉም የዛ ቡድን ወይም የዛ ብርጌድ ወይዛ ክፍለ ጦር ማለት ይቻላል። ለምሳሌ ይህን መጥቀስ ብንችል ጀኔራል መርዳሳ የሚመሩት አስራ ስምንተኛው ክፍለ ጦር በወቅቱ ወደር የሌለው ላቀ የላቀ የጀግንነት ሜዳ የተሸላሚ ነበር። በእሳቸው አመራር የተሸለመው ግን ጦሩ ነበር ክፍለ ጦሩ ነበር እና የተያያዘ ነገር ነው። ቅድም እንዳልከው ማለት እሳቸውን ሸለምን ወይ አንዱን አመራር ሰጪ ጀነራል መኮንን ብ ስንሸልም በስሩ ያሉትም ጀግንነት የሰሩ አብረው ይታሰባሉ ማለት ነው። ሚዲሻ አሊበርኬ ያልከው ጥሩ አባባል ነው በእውነቱ። ሚዲሻ አሊበርኬን እነ ጀነራል ካሳ የጨመዳን እና ጀነራል ተስፋዬን መሸለምንበት ሰዓት በወቅቱ አምጥተን እዚህ ለመሸለም በምንፈልግበት ጊዜ ማግኘት አልቻልንም። ከዝግጅቱ በኋላ ነው ያገኘነው። ኤሊሻ ሊበርኬ በወቅቱ በጣም ችግር ላይ የነበረ ሰው በተደጋጋሚ እንደገለጽ ነው። ሶስት ጥይት በሆዱ ይዞ ሰላሳ ዓመት የኖረ በሶማሌ ጦርነት ትልቅ ተግባር የፈጸመ የላቀ ጀብዱ ሜዳ ተሸላሚ ነው እና ያ ሰው በዛን ሰዓት በሸክም ስራ ላይ ነበረ የሚገኘው። ከዛ በኋላ ፈላልገን ስናገኘውና በተለያዩ ሬዲዮ ጣቢያዎች ሁሉ አቅርበን የራሱን ቃል ሰጥቷል። ያለበትን ሁኔታ እና የነበረበትን ችግር በተቻለ መጠንም ለመቅረፍ ሞክሯል። ይሄ ኮሚቴ ከአካባቢው ነዋሪ ኢትዮጵያኖች ጋር በመሆን በገንዘብ ረገድ ኑሮውን ለማሻሻል በጤናውን በኩል የነበረው ሁኔታ በሕክምና ብዙ እርዳታዎች ተደርገውለት የሰው ልጅ የሚገባውን ያህል እንደው ትክክለኛውን ቦታን ባንሰጠው የተሻለ ኑሮ እንዲኖር አድርገናል። ግን ይሄ ሰው በአንድ ወቅት ለአገሩ ነበረ ሶስት እየት በሆዶ የያዘው መስዋዕትነት የከፈለው ግን የትም ቦታ ልባ ላይ ተጥሎ ነው የነበረው። እና እንግዲህ ያለመታደል ሆኖ በሀገራችን የዚ አይነት ችግር አለ። ጀግና አብሮ ከመንግስት ጋር ከስርዓት ጋር ይቀየራል። ብዙ ጊዜ ያ ችግር እሱንም ትልቅ ችግር ላይ እንዲወድቅ አድርጎታል። እና ግን በምንችለው መጠን ለመርዳት ሞክረን ከነበረበት ደረጃ ትንሽ ከፍ ያለ ሁኔታ ላይ ለማስቀመጥ ሞክረናል። መልካም ብርጋዴር ጀኔራል አሸናፊን ይዘናል። ከጦር መኮንን ከከፍተኛ ጦር መኮንን ከጀኔራሎች ጋር የሚደረግ ውይይት ብዙም የተለመደ አይደለም፣ እንደ ልብ የቀኑ የምናደርገው አይደለምና የጦር ስትራቴጂን በውጊያ የምታደርጓቸውን ንድፎች የሚመለከትም ባይሆን አሁንም አስቸጋሪ የሚያደርገው አለ። ይህን ማነሳውን ጥያቄ ጭምር የእርስ በርስ ገጽታ ያለው ጦርነት በመሆኑ በተለይ የመጨረሻው ጦርነት ዛሬ ስልጣን ላይ የመጣ ኃይል በወዲያ ጎራ ከሌላው ኢትዮጵያዊ ጋር ይዋጋ የነበረበት ስለነበረ ምናልባት ይህን ጥያቄ አስቸጋሪ ሊያደርገው ይችላል። እርሶ ግን እንደ አንድ የጦር ጀኔራል ለሀገሩ ደህንነት እንደተሰለፈ፣ እንደነገሩን ደግሞ ከቀዳማዊ ኃይለስላሴ ዘመነ መንግስት ጀምሮ ያገለገለ የጦር ሰው በጦርነት የሚደረጉ ሁኔታዎች፣ በተለይ እንደ ኢትዮጵያ ባለች ሀገር፣ አሁንም ከጦርነት ያልወጣች በምትመስል ሀገር፣ የስርዓት ለውጦችም በአብዛኛው በጦር በሚደገፉባት ሀገር ምን የሰላም ገጽታ ይታዩታል? እንደ ጦር ጀኔራል፣ ለአንድ ውጊያ ላሸናፊነት የሚያበቁ ንድፎችን ማውጣት ማውረድ ዋና ስራ የሆነ ሰው በተዘዋዋሪው ደግሞ በሌላው ጎን ሰላምንም ማምጣት አገር ወደ ተሻለ ሁኔታ ህዝብ ካለበት የከፋ ሁኔታ ወደ ተሻለ እንዲመጣ መመኘትም ማሰብም ያ ጀኔራልም እንደ አንድ ዜጋ የሚያደርገው ነው እና በጡረታ ላይም ቢሆኑ እንዴት ይመለከታሉ? እንዲህ ያሉትን ሀሳቦች ከጦሩ አውድማ ውጭ ያሉ ለለውጥ ለተሳካ ሁኔታ የሚያበቁ ሁኔታዎችን የሚደንቅ ነው። ፖለቲካው ሞቼን በፖለቲከኞች ነው የሚካሄደው። ፖለቲከኞች በማንም ሀገር ቢሆን አቅጣጫቸውን ያሳያሉ። ወታደር ደግሞ አገር ዳር ድንበሩን ይጠብቃል። በሀገር ውስጥም የሚነሱ ችግሮች ካሉ እንደ አግባቡ በፖሊስ ከዚያም ሲያልፍ አርሚ ከዚያም ከሱም ደግሞ በሚበልጥበት ጊዜ እና አየር ኃይል በድጋፍ ስጪነት ግንባር ላይ ያለው እግረኛ ለሚጠይቀው ድጋፍ ድጋፍ ይሰጣሉ ለሀገር ውስጥ ኔቪውም ደግሞ በሱ በባህር ክልሉ አካባቢ ቢሆን የሆነ እንቅስቃሴ ካለ እሱም ደግሞ ከባህር ወደ ምድር መሳሪያዎች አሉት። በዛም ሊደግፍ ይችላል። እንግዲህ ወታደሩ ስራው ይሄ ነው። ፖለቲካን በሚመለከት የፖለቲካ ሰዎች በትክክል መቅረጽ አለባቸው። አንደኛ ኢትዮጵያዊ የሆነ አመራር ካለ ወታደሩም ለዛ ለኢትዮጵያ ስለሚሰራ ምንም ጥያቄ አይመጣም። የሚነሳ ኃይል በሀገር ውስጥ የሚነሳ ከሆነ በሀገሩ ላይ የተነሳ ማለት ነው። ያን ደግሞ በሚገባው መንገድ እንግዲህ የኃይል ሚዛኑ በምን ሁኔታ እንደሆነ እንደመጣ አግባብ በሆነ ሁኔታ መልስ ይሰጠዋል። በዚህም ሀገር እንዳያችሁት ነው ዋኮ ምናምን የሚባል ቦታ እንዴት ኤፍቢአይዎች ሄደው እንዳከሸፉት እናውቃለን። በኢትዮጵያም እንደዚሁ የሚነሱ የሀገርን አንድነት የህዝብን ሰላም የሚረብሹ ከሆነ በዛ መልክ ተመጣጣኝ በሆነ መንገድ መልስ ይሰጠዋል። ግን ሀገር ሌላ ሆኖ የአድሚኒስትሬሽን የመንግስት የምንለው አድሚኒስትሬሽን ከነጦር ሰራዊቱ ሌላ ሆኖ የሚሰራው ስራ ዛሬ እንዳለው የተለየ ሁኔታ ነው። ምን ይሻላል? እንዴት ነገሮች ሊስተካከሉ ይችላሉ? የሚል ነገር ከመጣ በእርግጥ በጠረጴዛ ላይ የሚደረግ በቫሎት ይሄ ምርጫ ተደርጎ ህዝብ የመረጠው መንግስት ያኢትዮጵያ የምንለውን የኢትዮጵያ መንግስት የምንለውን ትክክለኛውን ይወክላልና፣ እሱ ደግሞ የሚሰጠው አመራር ፓርላማውም፣ ድምፅ ያለው ፓርላማ በትክክል ሰርቶ ትክክለኛ አመራር ስለሚሰጥ ወታደሩም ሌላውም የሚሰራው በእውነት ኮኦርዲኔት፣ በተስማማ በተቀነባበረ መንገድ ሰርቶ ለሀገር ደህንነትና እድገት የሚሆን ነገር ፖለቲካውም ወታደሩም ሁሉም ነገር ይሰራል ማለት ለአቶ ብርሃኑ ጥያቄ የማቀርበው ይሄ የጀግኖች ክብረ በዓል አዘጋጅ ኮሚቴ አሉላ ባለፈው እንዳየ ነው። ወጪው ቀላል አይደለም። ምንድን ነው ገቢያችሁ? ማንም የደጉማችሁ? ጥሩ ጥያቄ ነው። ምንድን ነው መጀመሪያ እንግዲህ ስናዘጋጅ ስፖንሰሮች ያው፣ ኢትዮጵያን ሀገር ወዳዶች መሰረታችን እነሱ ናቸው። እንደ ዋና መሰረት በአሁኑ የሆኑን ከአምስት ሀገር ያሉ ኢትዮጵያኖች ናቸው የረዱን ከእስራኤል ሲያትል አውስትራሊያ ማስታወሻውን አልያዝኩትም። ግለሰቦች ናቸው ስብስብ ግለሰቦች ስብስብ አምስት ሀገሮች መሰረት የሚሆን ገንዘብ ልከውልን በዛ ነው። እነሱም በአርቲስት አርቲስት አማኝ መካ የበየነ አማካኝነት፣ በእሱ አስተባባሪነት ነው የረዱን። እነሱም መሰረት ይዘን በአካባቢያችን ላይ ያሉ ግለሰቦችን ድርጅቶች ደግሞ ስፖንሰር አድርገውናል። ከዛ መሰረት ነው የተነሳ ነው ምንድነው ለሚቀጥለው ለማዘጋጀት ከዚህ በኋላ ራሳችንን ችለን ወደ ሰው ጥየቃም ልመና ማን ሄድን በሚል ነበረ። በእርግጥ የተወሰነ ደረጃ ድረስ ጥሩ ነው። እንግዲህ ለሚቀጥለው በሁለት እግሩ ይቆማል እና ራሱን ችሎ ያዘጋጃል የሚል ግምት አለን። ምናልባት እንደው ስብስቡ፣ ኮሚቴ ወይም እንደ ስብስብ ሆኖ አባላት ካሉት የአባላት መዋጮ ትንሽ ትንሽ በማይጎዳ መልኩ፣ እሱም ደግሞ አንድ ዘዴ ነው፣ ሊደጉም ይችላል። ምናልባት ወደፊት የሚታሰብበት የተነሳችሁትም በተለያዩ በአየር ኃይልም ሆነ በሌላው የሰራዊቱ ክፍል ውስጥ ያገለግላችሁ ጓደኛ የተሰባስባችሁ ይመስለኛል። የመጀመሪያው ላይ ባደረግ ነው ቃለምልልጽ። አዎ፣ ጅምሩ ከቀድሞ ኢትዮጵያ አየር ኃይል ማህበር በዋሽንግተን ዲሲ ነው የተጀመረው። ያም ጅምር የተጀመረው በመጀመሪያ በሁለት ሺ ስምንት ጀኔራል ለገሰ ተፈራን ባከበርንበት ወቅት ነው። ጀኔራል ለገሰ ተፈራን ስናከብር የተለያዩ የጦር ክፍል ዋሽንግተን ዲሲ ያለ የምድር ጦር ማህበር ነበር። ከነሱ ከሀረር አካዳሚ ማህበር አለ። ከነሱ ተወካይ አርቲስቶች እንደ ታማኝ መየን አይነት ሌሎችም ሌሎች ሀገር ወዳዶችን ሬዲዮ እነሱን አካተን አንድ ትልቅ ኮሚቴ ፎርም አድርገን ያ ኮሚቴ ነው እስካሁን ድረስ እየተንቀሳቀሰ ያለው። በዛ አይነት ነው አጀማመሩ። ጀምሮ ከአየር ኃይል ማህበር ነው ፣ ግን እራሱን የቻለ ኮሚቴ ነው ያለው በአሁኑ ሰዓት። እንግዲህ እንደ ሌሎች ተቋማት ሁሉ ጠንክሮ ራሱን የቻለ አገልግሎት መስጠት የሚችል ራሱን የሚረዳ የሚሆንበት አዲሱ እንዳልከው እድሜው የሚቀጥለው ህይወቱ ይመስለኛል። ጀነራል መርዳሳ ሌሊሳን በስልኩ መቋረጥ ምክንያት ማጣታችንን ለአድማጮች እናስታውስ። ምናልባት ካገኘን ግን የሚገርም ነገር በየንግግራቻችን ጣልቃ ጀራል መርዳሳ ቀደም ሲል እንዳሉት እያል ከዚህ የተለዩም አለመሰለኝ ነ እንዳሉ እንደ ቆዩ አድርገናቸዋል። አድማጮች ለማስታወስ ያህል የስልኩ መስመር በመቋረጡ ነው። ጄኔራል መርዳሳን በድጋሚ ሜጀር ጄኔራል መርዳሳ ሌሊሳን በድጋሚ ያልሰማችኋቸው ወደ ኋላ ላይ ከቀናን እናመጣቸዋለን። እዚህ አጠገባችን የሚገኙትን ብሪጋዴር ጀኔራል አሸናፊን ልጠይቅ። እርስዎ ቀደም ብለው በጀመሩት ውስጥ ስለ ልምድ መተላለፍ በአንድ ሀገር ውስጥ የካበተ ልምድ ያላቸው የእድሜ ልክ የሙያና የህይወት ጉዞ ወደሚቀጥለው ትውልድ ባለሙያ የሚተላለፍበትን መንገድ በሰራዊት ውስጥም ሊሆን ይገባው የነበረ፣ ነገር ግን የታጣ አድርገው አውስተውልኛል። እስኪ ገፋ አድርገው ቢያስረዱን። ጊዜን አታቆመውም ነበር ያሉኝ። አድማጮች ከእንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለዚህና ለቀሪው በሌላ ፕሮግራም እንመለሳለን። ሰፋ ያለውን የውይይቱን ክፍል ታዲያ በድረገጻችን ላይ እናኖራለን። በድንገት ያለፈውን ጊዜ

አቻተኝ ስላለፈው ጊዜ ክፉ ደግ ላሳየኝ በሕይወት ዘመኔ፣ ክብር ምስጋና ለአምላክ ሊበላስቀድሜ በአራቱም ቅኝቶች ዜማን ተቀኝቼ ቅርስ አስረክቢያለሁ ላሉት ወገኖቼ። አምባከነስህ የወጣየጥብ ስጦታ ያወረስገሞ ማሐሙድንና ጎሳዬን እናመሰግናለን። አድማጮች፣ አሁን የንጉሴ አክሊሉ መስኮት አዎ፣ ተከፈተ። ሰላም ንጉሴ። አዲሱና ሉላ የእኔ መስኮት ሲከፈት መፀው ነው እየታየ ያለው ብዙዎች ይህን ወቅት ጸደይ ነው እያሉ በድፍረት ይናገራሉ መስከረም ሀያ አምስት ቀን ክረምቱን ጨርሰን ዘመነ መፀውን ከያዝን ዛሬ ሰባ ሁለት ሰዓታት ተቆጠሩ ሦስት ቀናት እንደማለት ይህ አሁን የያዝነው መፀው እንጂ ጸደይ አይደለም በየፕሮግራሙ በየዝግጅቱ በየማስታወቂያው በሁሉም ነገር ላይ በመንግስት መግለጫዎች በሌላ ሌላውም ሁሉ ይህን ወቅት ጸደይ ነው እያሉ ብዙዎች ሲናገሩ ይሰማሉ። ምናልባት ፀሐይ መስሏቸው መፀውን ጸደይ ነው ብለው ይሆን? ጸደይ እኮ በልግ ነው። ጸደይ እኮ የዝናብ ወቅት ነው። መፀው የአበባ የፍሬ ወቅት ነው። ከመስከረም 26 ካለፈው ዓርብ 2010 ዓ ም ጀምሮ እስከ ታህሳስ 25 ቀን 2010 ዓ ም ድረስ መጸው የአበባና የፍሬ ወቅት ሆኖ ይቀጥላል። ከታህሳስ 26 በኋላ ነው እስከ መጋቢት 25 2010 ዓ ም ድረስ ጸደይ ዘመነ በልግ የሚቀጥለው የእኛ የኢትዮጵያውያን ዘመን አቆጣጠር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘመን አቆጣጠር ነው። ስለዚህ ወቅቶችም ለምሳሌ ያለፈው ክረምት ቀጥሎ መጸው ቀጥሎ ጸደይ ቀጥሎ ሃጋይ ብሎ እንደገና ተመልሶ ክረምት ይገባል። አካሄዱ እንደዚህ ነው። ስለዚህ እንደ ቤተ ክርስቲያኒቱ አነጋገር አራት ወቅቶች አሉ። ከአራቱ ወቅቶች ክረምቱ ካለቀ በኋላ በመጀመሪያ የሚገባው ይህ አሁን የያዝነው መጸውነውና ጸደይ አይደለም። ስለዚህ እንዲታረም ያስፈልጋል። መላከ ምክር ከፍ ያለው መራሂ እንዲህ ይላሉ። መጠየቅ ያደርጋል ይህቅ ነው እና ግለሰብ ቀርቶ ቤተ ክርስቲያኒቱ ትውልዱን ልታገለግል ትችላለ። በማይከል ሊቃውንት ጉባኤ ይህን ይህንን ስህተት የቋንቋ ተፋልሶ የታሪክ ተፋልሶ እንዳይኖር ለመጠበቅ ነው በአዋጅ ንጉሠ ነገሥቱና ፓትርያርኩ ያስቀመጡት። እነሱም እኮ ይህንን እንደዚህ አይነት ስህተት ሲፈጠር ቤተ ክርስቲያን ዝም ነው የምትለው፣ የቤተ ክርስቲያን ሰዎችም ዝም ነው የሚሉት። አሁን ጸደይ የተባለ ሲነገር ቀዳ አይደለም መጣው ነው ብለው ከመገናኛ ብዙሀን ሲሰሙ ማስተባበል አለባቸው። የግድ መጠየቅ አለባቸው። እንዲ ራሳቸውም ጠይቀው መሄድ አለባቸው ወደዛ ወደ መገናኛ ብዙሀኑ። እውነት ነው እውነት ነው። ማንም በሀገሩ ግዳ ሊሆን አይገባም። ሁሉም ያለውን አስተያየት መናገር ትክክለኛ አቅጣጫ እንዲይዝ ይገባዋል። ስለዚህ ቋንቋችን፣ ፊደላችን እየተዛባ ልጆች ከትምህርት ቤት ጀምረው በትክክለኛ ስለማይቀረጹ በሚጽፉ በሚደርስም ጊዜ ፊደላት ግራ የገባቸው ተቀርጸው ከትምህርት ቤት ከመዋለ ሕጻናት ጀምረው የኢትዮጵያን ፊደል ተቀርጸው ቢመጡ እድገታቸው ሁሉ ቀዳ ይሆን ነበር። ይሄ ነው ችግሩ። እና መፃው ጥሩ መነጋገሪያችን ነው። እውነት ነው። ይህንን ወር መፃው መሆኑን ራክ ወንድሜ አክሊሉ አስረግጠ ተናገር አመሰግናለሁ መልአከ ምክር ከፍ ያለው መራሂ፣ በተለይ ጋዜጠኞች ይህን ልናውቅ ይገባል፣ መጠየቅ አለብን። በኢትዮጵያ በአንድ ዓመት ጊዜ ውስጥ ስንት ወቅት አለ፣ ስንት ክፍለ ዘመን አለ ብለን ጠይቀን፣ ቅድም እንዳልነው መጸው ጸደይ፣ ሐጋይ፣ ክረምት ተብሎ በዘጠና በዘጠና ቀን ተከፋፍሏል። ይሄ አራቱ በዘጠና ሲባዛ 360 ነው። ከዛ ስድስተኛዋ ጳግሜ ናት፣ 365፣ 366 ቀን የሚባለው። ስለዚህ መፀውን ጸደይ እያልን ተሳስተን ማሳሳት የለብንም። ይሄ በሀገር ውስጥ ሚዲያዎች ብቻ ሳይሆን በውጭ ሚዲያዎች ዘንድሮም ሲሰማ ነው የከረመው። በሌላ በኩል ደግሞ አንድ ማስታወቂያ ሳዳምጥ መቼም ጨዋታን ጨዋታ ያነሳዋልና የመስቀል ወፍና የምንትስ ቢራ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ይላል። ይሄ ግጥም የመጋቤ ምስጢር መንግስቱ ለማ ነው። ለትውልድ ትውልድ ይተላለፍ የሚገባው ታሪካዊ ግጥም ነው። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ነው እሳቸው ያሉት። እነዚህ ሰዎች ደክመው፣ ወጥተው ወርደው፣ አይምሯቸውን አስጨንቀው የቆጠሩትን ቅኔ የገጠሙትን ግጥም እኛ ደግሞ ንግድ ማስታወቂያ ውስጥ አግብተን ልክ አይመጣም። የዛሬ ዝግጅቴን በዚህ ላብቃ። የዛሬ 15 ቀን እንገናኝ። ደህና ሁኑ በጋ

I I'm the and I am I am ለዛሬ ያቀድነው ነገር ግን ነገር ግን ለቀጣዩ የራዲዮ መጽሔት የተላለፈ ውይይት ምን ነበር? የቀዳማዊ ኃይለሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ የሚለው መጽሐፍ የፊታችን እሁድ ይመረቃል። እናም ደራሲውን ዶክተር አክሊሉ ሀብቴን ለማወያየት አቀድንና ለምን የምረቃውን ቀን አንጠብቅም በሚል አቆየ ነው። ዛሬ ይህን የምንገልጸው ደግሞ ባለፈው የራዲዮ መጽሔት እናቀርባለን ብለን ስለነበር የተናገሩት ከሚጠፋ እንዲሉ ቀኑ መቀየሩን ለማስታወስ ብቻ ነው። እናም እንቀጥላለን አሁን ይቀጥላል ፕሮግራማችንን የሚያስተዋውቅ ዜማ ተገኘ ማለት ነው። ለዛሬው ዝግጅት ዜማ ሳማርጥ ይህን ሙዚቃ ለመጀመሪያ ጊዜ ሰማሁት። የሚቀጥል ዝግጅት እንዳለን ስታስታውስ ደግሞ ዜማው ተስማሚ ስለመሰለ ተመችቶ ገባህበት ማለት ነው። ተመቸኝ ተማሪ ግደለኝ ልክ ነገር የለብንም። አርቲስቶቻችን ፕሮግራሙ ይቀጥላል ብለዋል። ውይይታችን አላለቀም። ሀብታሙና ከዲያቆን ዳንኤል ጋር ቀደም ብለን በጥያቄ ነበርና እልባት ያደረግነው መለስ ብለን በማስታወስ እንጀምር። ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቀልቀል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይህ የሚታለፍ የሆነው የሚል ተስፋ ማሳደሩን በአንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሀሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ የበረታበት አሁን የምናየውን አይነት ዘውግን መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድረው ሄደዋልና ያ እንዳይደገምስ፣ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብረው ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትን መሰረት መለወጥ እንዳይችሉ ምንድን ነው አንድ ዜጋ ማሰብ ያለበት? ቅድም እንዳነሳኸው ይሄም አሁን ያለው ሁኔታ ሊታለፍ ይችላል። ግን በአንድ በሰለጠነ ህዝብና ባልሰለጠነ ህዝብ መካከል ከሚታየው ልዩነት አንዱ አንድ የሰለጠነ ህዝብ ከማንኛውም ትንንሽ ችግሮች ተምሮ ያ ችግር ዳግም እንዳይደገም መፍትሄ ያበጃል። ያ ነው የስልጣኔ ትልቁ ማሳያ። ያልሰለጠነ ህዝብ ሲሆን የሚያጋጥመው ሁልጊዜ ያንኑ ችግር ለሀያ ለሰላሳ ጊዜ ሲደግሙ ለምሳሌ የኢትዮጵያን ጥንታዊ ጽሁፎች ጀምሮ ከአክሱም ዘመን ጀምሮ የተጻፉትን ስንመለከት ሀገሪቱን በየተወሰነ አመት እየደጋገመ የሚመጣ ድርቅ እናገኛለን፣ ረሀብ እናገኛለን። ይሄ ረሀብ በየዜና መዋሉ፣ በየገድላቱ፣ በየታሪከ ነገስቱ ተጽፎ በተለያየ መንገድ ታልፏል። ግን አሁንም በቅርቡ ዘመን እንግዲህ ባለፉት አመታት እንደዚሁ ወደ ስምንት ሚሊዮን ህዝብን ለአደጋ ያጋለጠ ምክንያቱ የአየር መዛባት የምንበለው ምን የምንበለው ተከስቷል። እንግዲህ በኢትዮጵያ ታሪክ ዶክመንት መመዝገብ ከጀመረበት ጊዜ ጀምሮ እንኳ በአስራ ሁለተኛው መቶ ክፍለ ዘመን ተመሳሳይ ድርቅ ተከስቶ እንደነበረ የሚያሳዩ መዛግብ ባለፉት ስምንት መቶ ዓመታት በየሀያ በየአምሳ መቶ አገሪቱ እየመታት ይሄ ድርቅ መ ለምንድን ነው ሲባል ከብ ጭራሽ ድርቁን ወይም ረሃቡን ወይም ቸነፈሩን ተመልክቶ መፍትሄ የዘየደ ሲያልፍ በቃ አለፈ ይባላል። ግን ዝም ብሎ አያልፍ ነው። ብዙ ቤተሰቦችን በትኖ፣ ብዙ ሰዎችን ገሎ፣ ብዙ አገር አፍርሶ ነው። ኢትዮጵያ ውስጥ የጠፉ ከተሞች አሉ፣ የጠፉ ማህበረሰቦች አሉ፣ የጠፉ ስልጣኔዎች፣ እነዛን አጥፍቶ ነው ያለው እና ዓለምም ሊያልፍ ይችላል ብዙ አልፏል። እዚች ሀገር መቼም ሀገሪቱ አልጠፋም፣ ጠቅልላ እንድጠፋ አልተፈረደባት። ግን ብዙ ነገር እያጠፋ፣ ብዙ ነገር ልንሰራበት የሚችለውን ነገር እያጠፋቸው እያጠፋቸው እያጠፋቸው ነው የመጣቸው። እና እኔ ይሄ ነገር እስከ መጨረሻው የትናንቱን እያለፍን እየረሳን እየረሳ የምንቀጥል ከሆነ አንድ ቀን ይሄ ትናንትና የምንረሳበት አቅም ይጠፋና ጥቅሎ ይዞን እንዳይሄድ በጣም እሰጋዋለሁ። እና እኔ አሁን ለኢትዮጵያ አንድ ወጥ መፍትሄ ብቻውን ለዚህ ሁሉ ውስብስብ ችግር አንድ አይነት መፍትሄ ይፈተዋል ብያለሁ። ሁለ ገብ መፍትሄ የሃይማኖት ሰዎች፣ አሁንም የአገር ሽማግሌዎች፣ የተማሩ የሀገሪቱ ሰዎች የየባህላዊ መሪዎቹ የየጎሳዎቹ መሪዎች የፖለቲካ ሂቃን ሌሎች ጉዳዩ መለከተኝ ሁሉም ለመፍትሄው መሯሯጥ መቻል አለባቸው በቃ እኔ ብዙ ጊዜ የሆነውን አካል ለማውረድ እና የሆነውን አካል ለማውጣት ከመጣር ሁላችንም ብንወርድ አሁን ለትልቅ መፍትሄ የምለው ሁሉም ሰው ወርዶ እውነቱን ለመቀበል እና ወርደን መወያየት ወርደን መነጋገር ወርደን ማዳመጥ መጀመር ካልቻለን ቅድም ሀብታሙ ማንስፋሪ አለቃያ ሊሆን እንዳሉት መርከቡ አለች ወዴት እንደምትሄድ በትክክል ካልታወቀ አንድ ቀን አንዱ አለት ጋር ትጋጭ እና ጎረቤታችን ሶማሊያ የሆነችውን አይተናል። ሊቢያን ያህል ሀገር የሆነችን አይተናል። የመንን ያህል አገር የሆነችን አይተናል። ሶሪያን ያህል ጥንታዊ ታሪካዊ አገር የሆነችን ኢራቅን፣ ብዙ አገሮችን አይተናል። እነዚህ ሀገሮች የገጠማቸው ወጣ ፈታ አንድ ቀን የገጠመለት መልሶ መስፋቱ ሊቸግር ስለሚችል እኔ ከስሜታዊነት ይሄ የእኔ ብሄር የእኔ ብሄረሰብ የእኔ ጎሳ ከሚለው ከፍ ያለ ጎረቤታችን ሰላም ሳይሆን እኛ ሰላም መሆን አንችል። ጎረቤታችን የተራበ ሰው እስካለ እኛ ተጠግባ አንችል። ጎረቤታችን ውስጥ ችግር ኑሮ እኛ በሰላም ልንኖር አንችል። ስለዚህ የግድ ከሌሎቹ ጋር አብረን መኖር የምንችልባት ኢትዮጵያ ለመፍጠር የፖለቲካ ልሂቃን እሺ ባይሉ እንኳ ሌሎቻችን መፍትሔው ላይ አስተዋጽኦ ማድረግ መቻል አለብን። በቃ ምናልባት ይች እድል ነገር አትገኝና የሚጸጽፈን፣ እንዲህ ብናደርጉ ኖሮ እንዲህ ባናደርጉ ነገሌ እንዲህ ቢያደርጉ ኖሮ የምንባባልበት ዘመን ከመምጣቱ በፊት የምንችለውን ሁሉንም አይነት መፍትሄ ሁሉም አይነት መፍትሄ ቅድም እንደተባለው የአገሪቱ ትልቁ ኪሳራ ተቋማዊ ኪሳራ ውስጥ መግባታቸው ሃይማኖት ተቋማት ተቋማዊ ኪሳራ ላይ ነው። መንግስት ተቋማዊ ኪሳራ ላይ ነው። ፓርቲዎቹ ተቋማዊ ኪሳራ ላይ ነው። ተቋሚዎቹም ራሳቸው ተቋማዊ ኪሳራ ማህበራዊ ተቋማት በሙሉ የሲቪክ ማህበራ ሁሉም የከሰርበት ብሊግ ብሎ ተው ብሎ ሊሰማ የሚችል አካል በአሁኑ ጊዜ የለም። ታላቁ ደራሲ ሀዲስ ዓለማየሁ እኮ እንደ ጻፉት በነ ፊታውራሪ መሸሻና በተቃዋሚዎቻቸው መካከል ለጦርነት ሲማዘብ የዲማ ጊዮርጊስና የብቸና ጊዮርጊስ ካህናት መጥቶ ታቦት አውጥቶ እንዴት ጦርነቱ እንዳበረዱት እኮ ነግረውናል። አሁን እንደዚ አይነት አካላት የሉም፣ ሰሚም የላቸውም። እነሱ የከሰሩበት ጊዜ ነው እና እንዲህ ባለች ሳራ ጊዜ እንደምንም ብሎ የሚነሳ የዚህ ጭንቃ ማለት የሚሆን አካላት ሁላችንን የሚመለከት ሞኝ ብቻ ነው። የእሱ ቤት ሲቃጠል ቁጭሎ እሳት የሚሞቅ ሲቃጠል እሳት በመሞቅ ልንዝናና አንችልም። ማናችንም ስለም ማለት ሞኝ ብቻ ብልሀል ዲያቆን ዳንኤል። ይህችን እድል ለተሻለ ሁኔታ መጠቀም የሚለውን አጉልተን እናውጣ። አደገኛ ሁኔታ አንድም በግልጽ ስሙ እንደሚናገረው አደጋ ነው፣ ሁለትም የተሻለ የማድረግ እድልም አብሮ አቅፏልና ይሄን አጋጣሚ ይሄን ጊዜ በኋላ መልሶ እንደማይገኝ አድርጎ መመርመሩ የሁሉም ይመስለኛል። ሀብታሙ የፖለቲካ ትርምሱ ውጥረቱ፣ የፖለቲካ ብቻ አይደለም። ያልተመለሱ ጥያቄዎች አሉ። ቅድም የሀያ ስድስት አመታቱን ጉዞ ጠቃቅሰሃል። የሚታወቁ በይፋ የተነገሩ በተደጋጋሚ ህዝብ ያነሳቸው መልሱ ግን ኃይል ሆኖ የቀረበባቸው ጥያቄዎች ብዙ ናቸው። ቅድም ዲያቆን ዳንኤል እንደ ገለጸው ሁሉንም በአንዴና ሁሉንም ደግሞ በአንድ መልስ አይቻልምና እስኪ የትኞቹን ማየት እንችላለን? ማንም ቁርጥ ያለ መልስ እንደሌለው ይታወቃል። ለመፍትሄው ግን ለመፍትሄ የሚያቃርቡ መንገዶችን ለማየት ምን ይታይሃል? ከመነጋገር ጀምሮ መልካም አሉላ እኔ እንግዲህ የሚሰማኝ አንድ ሀገር በጣም እንደዚህ ያለ የተወሳሰበ ችግር ሲያጋጥመው ኢትዮጵያ የመጀመሪያ አይደለችም። ራሷ ኢትዮጵያ በውጣ ውረድ ውስጥ ለረጅም ዘመናት በእንዲህ መሰል ሁኔታዎች ውስጥ አልፋለች። ግን ይሄ የከፋ የሚያደርገው አንድ የሚያደርገን የሚያስተሳስረንን ነገር በሙሉ አስቀድሞ የሸረሸረ ስርዓት መሆኑ ነው። የችግሩን ከፍታ የችግሩን መወሳሰብ እንዲሁ በቀላሉ ሊፈታ ወደማይችል ደረጃ እያደረሰው የሄደው። እንግዲህ የአንድ ሀገር ህዝብ በጎውንም መጥፎውንም አብሮ ያሳልፋል። በመገንባቱም ማፍረሱም ሂደት ከፍና ዝቅታ ውስጥ በረጅም ጊዜ ያልፋል። ሰው የጎደለውን ለመሙላት ያለውን አፍርሶ አይደለም መጀመር ያለበት እና እኔ ስህተቱ ከዛ ነው የሚጀምረው። ጎሎናል ያልነው ነፃነት ጎሎናል ያልነው እኩልነት፣ ጎሎናል ያልነው ዴሞክራሲ፣ ጎሎናል ያልነው ከድህነት የመውጣት ፍላጎት ሊፈታ የሚችልበት መንገድ ኢትዮጵያ የተገነባችበትን በጋራ ስንኖር በጎውንም መጥፎንም እየተካፈልን የመጣንበትን መሰረት በማፍረስ አይደለም። ከዚያ በመገለል አልነበረም። ሥርዓትን ለማስቀጠል ጨቋኝ ብሔርና ተጨቋኝ ብሔረሰብ ስለህ በማምጣት እና ትውልዱ ኢትዮጵያ የምትባል ሀገር የኔ አይደለችም እንዲል በማድረግ አልነበረም። ስለዚህ ከመሰረቱ ሲነሳ የተሰራ ስህተት ነበረ። ይሄን ለማረምና ሊመጣ ከሚችለው ከባድ አደጋ ለማዳን የሚችለው ደግሞ ፕራ ሞር ፕራክቲካል ወደ ሆነው የበለጠ ወደ መሬት ስንወርድ ሊገልጥ ወደሚችለው ነገር መፍትሄውን በተጨባጭ ሊያመጣ ወደሚችለው ነገር ስንሄድ በሌሎች አገሮች የሲቪል ተቋማት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ሀገር ወደ ችግሩ ስለገባች ጊዜ ምሁራንም በሙሉ በመንግስቱ ላይ ወይም በፖለቲካ ሀይሎች ላይ በመንግስቱም በመንግስቱ ተቃዋሚዎችም አካላት ላይ ተጽዕኖ አሳድረው አገር ወደ መረጋጋት እንድትመጣ የማድረግ ዕድል ነበራቸው። እኛ ይህንንም ማጣታችን ነው ችግራችንን ያከፋው። የሃይማኖት ተቋማቱም፣ የሲቪል ተቋማቱም፣ የጸጥታና የፍትህ አካላቱም፣ የሲቪል ሰርቪሱም ሁሉም ነገር በአንድ የስርዓቱ ሰዎች መያዛቸውና ለፖለቲካ አገልግሎት የዋሉ በመሆናቸው ተሰሚነታቸውን አጡ። በህዝብ ዘንድ መፍትሄ አምጪ መሆናቸውን አጡ። ስለዚህ ችግሩ የበለጠ ከፍቷል። ከዚህ ችግር አይወጣም ማለት ግን አይቻልም። እንደው ኢትዮጵያ ተስፋ የሌላት የመጨረሻው ምዕራፍ ላይ ያለችና የፈረሰች ሀገር አድርጎ ማሰብም ተገቢ አይደለም። ያ አይመጣም ማለት የሚልና ጭፍን ብሎ ደግሞ ኢትዮጵያማ አትፈርስም የሚል ዝም ብሎ መፈክር ማሰማት ደግሞ አይቻልም። ዙሪያውን ያሉ ፒላሮች ተነቅለው ሲያልቁ ቤት ምንድን ነው? እንዴት ሊቆም ይችላል? የሚለውን ማሰብ ያስፈልጋል። ሌላው ነገር የእውነት በአንድ ህንፃ ላይ ለምሳሌ ነው ማለት አንድ ባለ አስር ፎቅ ህንፃ ከስር እሳት የነደደበት እንደሆነ፣ አስረኛ ፎቅ ላይ ስድስተኛ ፎቅ ላይ ያለው እየተደራጀ ራሱን ለማዳን መሞከር ቅድም ዳንኤል እንዳለው የሞኝነታችን መጠን መጨመር ነው የሚያሳየው። ህንፃው ስር እሳት ከነደደ ሁላችንም ተባብረን ከስር የሚነደውን እሳት እስካላጠፋን ድረስ በየፍሎራችን በያለንበት ህንፃ ላይ ራሳችንንና ያለንበትን ፍሎር እንጠብቃለን ልንል አንችልም። ጉዳዩ ኢትዮጵያ እንደ ሀገር የሚመለከታት ናት እና በሁለቱም አቅጣጫ በሰሜንም በደቡብም ስንሄድ እነዚህ ችግሮች ይመጣሉ። ማንም ሰው መርጦ ከአንድ ብሔረሰብ የተወለደ የለም። የብሔረሰብ ፖለቲካ አደገኛነት እዚህ ላይ ነው የሚመጣው እና አሁን የብሔር ጥላቻው ከፍ ወዳለ ደረጃ በመሄዱ የተነሳ እንደው የልማት የሚባሉ ተቋማት እንኳን ሳይቀሩ በብሔር ተሰይመው አንድ የሚያደርገንን በሙሉ አደጋ ላይ እየጣልን መምጣታችን፣ የምደጋግመው አሁንም ለመፍትሄው ሞር ፕራክቲካል የምንሆነው ወደዛ ብንሄድ ነው። አማራጭም እውነት ለመናገር የፖለቲካ ኤሊቱ እምቢ ቢል ሌላው አካል ተነስቶ አገሩን ማዳን አለበት፣ አገሩን መታደግ አለበት። እውነት ነው። ልክ ነው። ግን ያንን ሀይል እንዴት እናምጣው ስንል በሁለት መንገድ ነው እንግዲህ በአለም ላይ ባለው ተጨባጭ ሁኔታ፣ አንደኛው በመንግስቱ ስልጣን ላይ ያለው አካል ወይም የመንግስትን መዋቅር እየመራ ያለው አካል አገሪቱ ያለችበትን ችግር ተረድቶ ብሔራዊ መግባባት የሚቻልበትን ሁኔታ ማመቻቸትና ከበለጠው ጥፋት አገርን ለመታደግ መወሰን፣ በመጨረሻው ሰዓትም ቢሆን አገርን ከዚህ ጥፋት እታደጋለሁ የሚል ውሳኔ ሳይመሽና እችን እድል ሳናጣት በመንግስቱ በኩል ያለው አካል ለብሔራዊ መግባባትና መነጋገር በር ቢሰጥና ሁሉንም በሀይል እየፈታው አሁንም ገምግሜ የበላይነቴን እያስቀጠልኩ ሌላውን እየፈረጅኩ ቀጥላለሁ የሚለው አካሄድ የማያዋጣ የማያስኬድ መሆኑና ተደጋጋሚ ስህተት የደርግም ስህተት ያንሆይም ስህተት ተመልሶ እስከ መጨረሻው አሳት ድረስ ስርአቱ ፈርሶ እውነት ደበላዲንሳ ገብቶ ደብዳቤውን እስኪያንብ ድረስ ነው። ጃንሆይ እየቆዩት መንግስቱ ኃይለማርያም በተመሳሳይ ሁኔታ ተላዲንጋይ ደርሰዋል። ተዋጊዎች ወይም በደርጉ ማነጋገር ለመገንጠል የመጡ ወንበዴዎች ሰላ ድንጋይ ደርሰዋል። ነገር ግን ይልና እዚህ ደርሰዋል ተብሎ ሲነገረው ሰላ ድንጋይ ምንድን ነው? ድንጋይ ነው ተራራ ነው ምንድን ነው እያለ ነበረ የነበረው እና እዛው ቤተ መንግስት ደርሰው እስኪያንኳኮ ድረስ የመስማት ፍላጎት ያለ መኖር ያ ጊዜ እንደው በእውነት ያንን ያስተሳሰረንን ኢትዮጵያዊነት ሙሉ በሙሉ እንዲህ ያልተሸረሸረበት በመሆኑ ኢትዮጵያዊ ጨዋነት ይዞትም ወታደራዊ ስነ ምግባር የነበረ በመሆኑም በአጠቃላይ መሳሪያው እየሰጠ በምትኩ ልብስና ውሃ እየለመነ የሄደበት ሁኔታ በመኖሩ ሰራዊቱ እልቂቱን መታደር ችሏል። ኤሊቶቹም በተወሰነ ደረጃም ቢሆን ጥንቃቄ አድርገዋል። በአንጻራዊነት የተሻለ ነው ሽግግሩ። በጣም የከፋውን ጉዳት አላደረሰም። አሁን ግን ወደ ከፋው ሁኔታ ነው የሚሄደው። ስለዚህ የመንግስቱ ስራ ብሔራዊ መግባባት ከጠራ ለመወያየት እድል ከሰጠ፣ ሰከን ብሎ መነጋገር ከተቻለ ችግሩን በተሻለ ሁኔታ የመፍታት እድል ይኖራል። የመንግስቱ ስርዓት ይህንን ካላደረገ ከመንግስቱ ስርዓት ውጭ ያሉ የሃይማኖት ተቋማት ከዚህ በኋላ በፖለቲካ ጉዳዮች ላይ ተጠምደን፣ የሲቪል ተቋማትም ምሁራንም በማንኛውም የብሄርተኝነትና የፖለቲካ ወገንተኝነት ጉዳይ ተጠምደን አገራችን ላይ አትፈርስም ብለው የመወያያ እድል መፍጠርና ተጽዕኖ ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ቅድም ዳንኤል እንዳለው ይሄንን እድል የምናጣበት ሁኔታ ከመጣ ሀይሊ በቂመኝነት መንፈስ አንዱ ሌላውን የሚያጠፋበት በየሚናው ስሎ ከተነሳ የሚመጣ ነገር የለ። ድንገትም ሊፈርስ ይችላል። በራሱ ሊፈርስ ይችላል። የህዝብ ማዕበል ሊያፈርሰው ይችላል። ጭቆናው እየበዛ ሄደ ቁጥር ግን ቀጥሎ የሚመጣው ነገር ምንድን ነው የሚለው አሳሳቢ ስለሆነ ህዝቡና ምሁራኑ ሌሎቹም አካላት ኃላፊነት ወስደው በተግባር ወደ ውይይት የሚኬድበት መፍትሔው በእልቂት እንዳይሆን በመጠፋፋት እንዳይሆን የምናደርግበት እድል ቢመጣ ተገቢና ትክክልም ነው የሚል ነው በእኔ በኩል ያለኝ። መልካም፣ በርከት ያሉ ነገሮችን ፈንጥቃችኋል። በዚህ ሰዓት ፕሮግራማችን የሚከታተሉ ደግሜ ያስታውሳለሁ። የአገር ጉዳይ የዚህ ውይይታችን መነሻም መድረሻም በዚህ አሳሳቢ ጊዜ የመነጋገርን አስፈላጊነት አጽንኦት ለመስጠት ነው በሩቅ ብቻ ሳይሆን በቤተሰብ አባላት፣ በጎረቤቶች፣ በጓደኞች መካከል በቅንነትና በአስተዋይነት ውይይቶች እንዲበረታቱ ለማድረግ ነው። ኃይል ላይ ያሉትን ይመለከታል። ቀደም ብላችሁ የገለጻችኋቸው ሐሳቦች ታች ያለውንም ዜጋ እኩል ይመለከታል። የዕለት ተዕለት ሁኔታዎችን አጣጥመን ተመልሰን እንድንመጣ መልሼ እንደማገኛችሁ ልጋብስ። ለአሁኑ ግን ተወያያችሁባቸውን ጭብጦች እናጋራለን። ሀብታሙ አያሌው፣ ዳንኤል ክብረት ከግለሰቦች ፍላጎት ከቡድን ፍላጎት ውጭ ለአገር ይልቁንም ለህዝብ ይበጃሉ የምትሏቸውን ሀሳቦች በነጻ ለማካፈል ሁልጊዜም ፈቃደኛ መሆናችሁ በድጋሚ አመሰግናለሁ። እግዜር ይስጥልኝ፣ በጣም አመሰግናለሁ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያለውን ግን በዚሁ ልንኳች ነው። ይህም የጌትሽ ማሞ ዜማ እስከ ማጠቃለያ ዜና ያደረሳቸዋል።

I got a little bit in you, Sammy.

የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ በቃ ነገ ሰኞ ከምሽት ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና አደሩ።